የከተማችንን ባለሀብቶች የሚያሸማቅቅ ኃይሎች መንግሥት ኃላፊነት ሊወስድ ይገባል ሲሉ የባህር ዳር ከተማ ወጣቶች መጠየቃቸውን ሪፖርተራችን አስቴር ምስጋናው ከዚያው ዘግባለች። ከቅርብ ጊዜ ወዲህ በባህር ዳር ከተማ ውስጥ ሕገወጥ እንቅስቃሴዎች እየታዩ ነው ይላል ዘገባው። የከተማይቱ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ መሆናቸውን የገለጹት የከተማይቱ ወጣቶች የምክክር መድረክ አዘጋጅተው ነበር። በመድረኩ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግስት አመራር አካላትና የከተማይቱ ባለሀብቶችም ተገኝተዋል። አስቴር ምስጋናው ተጨማሪ ይዛለች። ከቅርብ ጊዜ ወዲህ የባህር ዳር ከተማ ሰላም ታሟል ይላሉ ነዋሪዎቿ። ከፊታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል ህገ ወጥ ስራ የሚሰሩ አንድ ሺ ተወረዳ የሚመጡ ባጃጆች ሌላ አንድ ሺ ጨምረው እስከ አምስት ሺ ደርሰዋል። እኛ ቤተ ክርስቲያን አካባቢ መጠው በቀን እየቀሙ ነው ያሉ። ከዚህ ባለፈ በአንዳንድ በከተማዋ ውስጥ ባሉ የንግድ ተቋማት ላይ ጥቃት መፈጸምና በማህበራዊ ሚዲያ ደግሞ የአንዳንድ ባለሀብቶችን ስም በመጥቀስ ማጥላላት እየተስተዋለ ነው። ይህ ደግሞ በቅርቡ መስመር ካልያዘ የከተማዋን ኢኮኖሚ በእጅጉ ይጎዳዋል ይላሉ የንግዱን ማህበረሰብ ወክለው የተገኙት። ከተማችን የኢንቨስትመንት መናኸሪያ እንዲሆን ነው ማድረግ ያለብን እንጂ ማንም ሰው ወደዚህ እንዳይመጣ ማድረግ እኔ ፌር ነው ብያለሁ። አንድ ቀን የሚፈልገውን ሰው ማዘጋ ያልተቻለ በየተራ ያዘጋናል ማለት መንግስት መንግስት ሊሸት ይገባል። ያለበለዚያ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም በአቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። ተጎድተናል አላደግንም፣ ሀብት አላፈራንም እያለ ያለችው የምናጠፋ ከሆነ እኔ ሌላ ሰው መውቀስ ያለብን አይመስለኝም ራሳችንን መውቀስ ያለበት ሚል ነገሩን ከምንጩ ማድረግ አለብን ያሉ ጥቂት የባህርዳር ከተማ ወጣቶች የከተማዋን ባለሀብቶች ከአመራሩ ጋር በማቀራረብ የህግ የበላይነት እንዲከበር የውይይት መድረክ አዘጋጅተው ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በእርግጠኝነት መናገር የምፈልገው ነገር ቢኖር በባህር ዳር ከተማ ውስጥ እየተደረጉ ያሉ ነገሮች በሙሉ የባህር ዳር ወጣትን አይወክሉም። አሁንም ይሄንን ስማችንን የሚያጠፋውን የከተማዋን ገጽታ የሚያጠለሸውን ነገር ለማስወገድ አብረን እጅ ለእጅ ተያይዘን ከባለ ሀብቱ ጋራ ከመንግስት ጋር ተያይዘን አብረን መስራት እንዳለብን በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። መጽሐፍ ቅዱስ እንደዚህ ነው የሚለው መንግስት ክፉ የሚያደርጉትን ለመቅጣት፣ በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። መንግስት መቅጣት ያለበት ህግን ማስከበር ያለበት መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ። ነሐሴ አንድ ላይ ግን ያከፈልነው ነው ዋጋ ማቆኔ ትናንት ባለቤት ሁላ በመነገተው ታስር ያለሁ ስምንት ወር ሙሉ ማለት ነው። በጸረ ሽብር ወንጀል ተብሎ ክሱ ይላል። እኔ አደለም ይችን ውድ ውብ የሆነች በእግዚአብሔር እጅ ያለች ሀገር አደለም ቤት የሚረብሻል አላውቅም እነዚህ ሰዎች ከተማችን ላይ መጣው ብዙ ድሆችን ስላቀፉ መስታወታቸው መስበር ነው ዋጋም ከፈላቸው፣ ዋጋቸው የሚመለስላቸው በዚህ ነው። ዋጋቸው ወደ ቀለባችን የኛ የኢትዮጵያውያን ባህሪ ይሄ አይደለም። ውይይቱን ያደመጡት የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን ማህበራዊ ሚዲያ በአግባቡ ካልተጠቀሙበት የስርዓት አልበኝነት መነሻ ነው የሚሆነው ብለዋል። ጠላ ለጨዋ ልጅ መጫወቻ ለባለጌ መማቻ ይላሉ። ሶሻል ሚዲያ እንደዛ ነው እየሆነ ያለው። በዚህ እንዳትበገሩ እንዳትሸበሩ። አሁን አሁን የገቢ ምንጭም እየሆነም ጭምር ነው። ፖለቲካው እንዴት እንደሚያምሰው ይያያጩ ነው። የዋልጌ መጫወቻም እየሆነ ነው። መልካም አስተምህሮ የሚተላለፍበትን ያህል እንዲህ አይነት እኩይ ተግባራትም የሚተላለፉበት ነው። ጀግና ማለት ፊት ለፊት የሚሰማውን የሚናገር ነው። ተደብቆ በድብቅ ስም የሰው ስም የሚያጠፋ አይደለም። ለዚህ እንዳትሸበሩ እንዳትጨነቁ ነው ልናሳስባችሁ የምንፈልገው። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ሕግን የማስከበር ስራው አሁን ተጀምሯል፣ በቀጣይም ተጠናክሮ ይቀጥላል ነው ያሉት። በፌዴራል ደረጃ የሕግ የበላይነትን ጠበቅ አርጎ ወደ ተግባር ለመለወጥ ከፍተኛ እንቅስቃሴ ላይ ነው። በአጭር ጊዜያት በብዙ ሺህ የሚቆጠሩ የብዙ ድሆችን ደም የሚታደጉ ወደ ፍትህ አደባባይ የሚያመጡ እንቅስቃሴዎች ተጀምረው በሺዎች የሚቆጠሩ ተጠርጣሪዎች ወደ ሕግ እንዲቀርቡ ሰፊ ስራ እየተሰራ ነው። በእርግጠኝነት የሚነግራቸው ከዚህ በላይ እንዲህ አይነት ነገር ሊፈቀድ ስለማይገባ ጠንከር ያለ የሕግ የበላይነት ማስከበር ስራ ውስጥ እየተገባ ነው። በቅርቡ በባህር ዳር ከተማ የክልሉ ፖሊስ ኮሚሽን ከከተማ አስተዳደሩ ፖሊስ መምሪያ ጋር በመቀናጀት ድንገተኛ ፍተሻ ያደርጋሉ። በዚህም ከ80 በላይ ህገ ወጥ ባጃጆችን ስለ ታማና የጦር መሳሪያዎችን ይዘው ሲንቀሳቀሱ በቁጥጥር ስር መዋሉን በክልሉ ፖሊስ ኮሚሽን ኢንፎርሜሽንና ኮሚኒኬሽን ልማት መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ ይናገራሉ። ምንም አይነት ሰሌዳ የሌላቸውና በተሰረቀ ሰሌዳ የሚንቀሳቀሱ ተገኝተዋል። የፊትና የኋላ ሰሌዳ የማይመሳሰል ለጥፈው ሲንቀሳቀሱ ተይዘዋል። ስምሪትና መርሃ ግብር የሌላቸውም እንደዚሁ በተመሳሳይ መንገድ ሲንቀሳቀሱ ተይዘዋል። ተሽከርካሪዎቹ ሲያዙ የጦር መሳሪያዎች አብረው የተዘበበት ሁኔታ አለ። ሽጉጥ፣ ክላሽ፣ እንዲሁም ገጀራዎች እና ጩቤዎች፣ ፌሮ ብረቶች የመሳሰሉ ነገሮች አብረው የተያዙበትና የተገኙበት ሁኔታ ነው ያለ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር